ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ሊቀመንበር፣ ለምን ከኢሶዴፓ ምስረታና ዋነኛ ተልኮዎች አንነሳም?

እናንተ ሁሉም ተሳተፋችሁበት እንቅስቃሴ ነበረ። እዚያም እንግዲህ ዝም ብሎ ሳሶታ ተሌላቸው ኃይሎች ተሰባሰቡበት ስለነበረ እሱ ስተሰረቅ እንዲያው እንዴት አድርገን የናገራዊ እንቅስቃሴ እንተዋዋለን በማለት በዚያ ሀገር የተቋቋመ ነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ። ወንዲ ሶደታ የማጫሎች ምክር ቤት ውራሽ ነበር ማለት ይቻላል። እዚያም እንግዲህ ሀገራዊ አጀንዳን ዘርግተን ነው ኢትዮጵያዝ ወይም ደግሞ ሶሻል ዴሞክራቲክ የሆነ ዘሬት አለም ነው ያገለግለው የሚችለው እና በሀገሪቷ ፍትሐዊነት፣ ጠቶ ተደራሽነት እና መልካም መስተዳደር የምሉትን፣ ዴሞክራሲ ሰብአውነት የምሉትን ሁሉ አንድ ላይ ዘንድ በሀገር አቀፍ ለመንቀሳቀስ ነው የሞከርነው። እና ሂደቱ እንግዲህ ጠላል አይደለም። ነገር ግን ፓርላማ ውስጥ የገባንባቸው ጊዜዎች አሉ። በዚያም የህዝብ እንግዲህ ድምፅ የሆነን እያደረግናቸው ትግሎች ዋጋ አልነበሩም። በኢትዮጵያ ህዝብም በእጅጉ የሚከበሩ ነበሩ። ፓርላማ ብሏችን እናያደረግነውም ትግሎች ሁሉ እሱ ጊዜ የሚያስታውሰው ነው። እና ይህ ሁኔታ እንግዲህ እስከዛሬው አድርሰውናም። የእንቅስቃሴ አድማሳችንን ለማስፋት ጥረት በምናደርግበት ጊዜ በአንዳንድ አካባቢ ከመላው ኢትዮጵያዊነት አመለካከት የአካባቢው ጉዳዮች እየበሉ እየመጡ እንደ ፉክክር ይመስል የሀገር አቀፍ አጀንዳ ተብሎ ይዞ ጥርቆ ወደ ህዝብን መግባትም አላስችል እያለ ተቸገር እና አዳዲስ የማንም ጥያቄዎች ጥቅ ለይተው ተጎዳ የሚባሉ እንቅስቃሴዎች የበላይነት የያዙ ስሜት እየጫሩ ያሉበት ሁኔታ ብዙ አዳጋች ነው። እኛ እንግዲህ በትግላችን ጊዜ ፎክስ ተመነቆየ ነው። ኢትዮጵያ ውስጥ ሰላማዊ ዲሞክራሲያዊ ለውጥ ነው መምጣቱ አለበት የምለው ነው። ይህ ምክንያቱ ተቁጥቶም ተቆጥጦም ነውጥ አንስቶ ያለውን ስርአት ቻሌንጅ አድርጎ የቦታው ማቋቋም የሚለውን እንደ አቅጣጫም እንደ ውሌትና ለሰምን እዚህ ትኩረታችን ያው ሰላማዊ ለምጥ ደግሞ የሀገር ነው ሁሉ የሚያግባባ የሀገራችንም ጤነኛ የሆነ ለውጥ ማምጣት የሚቻለው በዚያ የሚለው ላይ ነው። እንግዲህ ትኩረታችን በዚህ ደርሰናል። ካለችን ሪሶርስ ነው ትልቁ ልሚት፣ እና ሌላው ደግሞ እነዚህ በየጊዜው የሚሰለፈሉ የፖለቲካ መከናጀቶች አስብቶ ለመስራት ያስቸግራሉ። ግንም እንግዲህ ምርታ ደርሰናል ከፍታ ዋዛ አይደሉም። አሁን እንዳነሱት በተለይም የአካባቢ ማንነት ጥያቄዎች ወይም የማንነት ፖለቲካ አገራዊ የሆኑ አጀንዳዎችን እያደበዘዘ ወይም እየተገዳደረ እንደሆነ አንስተዋል። በሌሎች በኩልም በአብዛኛው በርካታ ኢትዮጵያውያን ዘንድም የኢትዮጵያ ሕልውና እንደዚሁ በአስጊነት ሁኔታ የሚመለከቱ ወገኖች አሉ። ኢትዮጵያና ኢትዮጵያነት ዳግም ፈተና ላይ ወድቋል የሚል ስጋት አላቸው። የተወሰነ ያልተሟጠጠ ተስፋም ቢኖር በአሁኑ ወቅት ያለው በተለይ ባለፉት ሶስት ዓመታት ጊዜዎት ውስጥ ኢትዮጵያ ውስጥ ያለው ሁኔታ ምንድነው? ከሰሞኑን እየተከናወኑ ካሉት ጋር አክለው ይህስ ችግሮች የመውጫው የመፍትሄ መንገድ ምንድነው? ይላሉ በእርሶ ፓርቲ አታይ ዶክተር አቢይ የሚመራው በለውጥ መንግስት መጣ ሲባል ፕሮቴስት በፊት ይትመሮ ድጋፋችን ያው ክሪቲካል ሰፖርት የምንለው ጉዳዮችን በጥልቀት እያየንም ቢሆን ድጋፍ ነው የሰጠነው እና የጅምሮቹ ጅምሮቹ በይፋ የሚታወቁ ናቸው። በጣም ተስፋ ነው የሚጭሩ ንግግር ደረጃም፣ በተግባር ደረጃም ብዙ ዓለም ሁሉ ያደነቀው እና እስከ መስጠት ድረስ የደረሰ በጣም ከፍተኛ የሆኑ እርምጃዎች ተወስተዋል። ፈጣንም ነበሩ እና ተስፋችን በጣም ገመመ ነበሩ ማለት ይቻላል። ከዚህ ነገር በማናውቀው በመተንበይ

ሁኔታዎችን በማቀዱ ረገድ ብቻ ቦርዱን መልሶ መቋቋም መመስያ መልሶ ከለስ መሳሰሉትን፣ እና ደግሞ በጥንስ ሀሳብም ደረጃ በኢትዮጵያ ውስጥ መሰረታዊ የሆኑ አከራካሪ ጉዳዮች ምንድናቸው? እንደነ ፌዴራሊዝም የፌዴራሊዝሙ አወቃቀሩ መሰረቱ ላይ ምን ችግር አለ? ስለ ህግ መንግስት ሌሎች ጉዳዮችም ላይ ነው መድረክ እየተከፈተ ናታዊ ጽሑፎች አቅርቡ እየተባል ጠቅላይ ሚኒስትሩም ራሳቸው በጀረበ ላይ እየተሳተፉ ብዙ ብዙ ኢንተራክሽን ነበረ እና የሁሉ ወደ መልካም የሚያደርሰን አርገን ነው። እኛ እንግዲህ እንተጋ የነበረው ወደ ቶኔ ለማገዝ እንግዲህ ኢትዮጵያ ውስጥ በብዙ ሌቭሎች አክት የሚያርጉ

ከምንም ነገር በላይ ዋጋ ያለው ሆኖ ተገኝተዋል። ይህ እንግዲህ አካባቢን ለማጽዳትና ተፈጥሮ ባለቤትነት ያለን እኛንም የምለው አይነቱ ጥያቄ ጎልቶ ለዚህ መልስ ለመስጠት አስቸጋሪም ነው። ለሞስ በምንፈልገው ደረጃ ሙሉ ፍላጎት ይህንም ማከናወን የምችሉ ኃይሎች አለወይ? የምለው ሁሉ ያሳስበናል። ያ አካሄዱ በጣም አስቸጋሪና ያለንበትም ሁኔታ ውስብስብ ነው። እዚያም እዚህም እሳት እየነደደ እዚያው መሀል ነው። እንግዲህ አዲስ አበባ ድሮም ጀምሮ መሸሸጊያ ጫካ ነው። ልስጥ እንግዲህ በእርግጠኝነት መናገር የምንችለው የአዲስ አበባ ሴፍቲ ቶምዛቱ ስራ መስራቱ ሁሉ ነገረንቲ ቢሆን አካባቢ መስሎ ሲ ነው የቀረው ጋ እንግዲህ እንደ የአመለካከቱ እንደ የመፍትሄ በዚህ በኩል ቢመጣ በሚል አመለካከቱ የሚመዘኑ እርምጃዎች ውስጥ ተገባበት ያለ ነው የሚመስለኝ። እና ይሄ ነው እንግዲህ ማን ነው ተሰከነ በሰከነ አእምሮ ቁጭ ብሎ አጠቃላይ መፍትሄ ለመስጠት ምን አጋጣሚ አለ? እንዴትስ የሆነን ይህንን ሂደት ግሌዝ ማድረግ እንችላለን የሚባለው ሁሉ በጣም ግልጽ አልሆነልን። የታለን ጊዜ ነው። የዘንድሮው የሀገር አቀፍ 2013 ምርጫ ላይ ተሳታፊ ነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ። የዘንድሮውን ምርጫ ልዩ የሚያደርገው ምንድን ነው? እናንተስ የምርጫ ተሳትፎ ለአገር ምን አይነት ለውጦችን ለማስገኘት ነው? ምን ተስፋ ይዛችሁ ነው የተንቀሳቀሳችሁት? ያላችሁ የምርጫ ዘመቻችሁስ በምን ሁኔታ ላይ ይገኛል? ይህኛው ምርጫ እኛ ብዙ ወደ ተስፋ የጣልንበት ምርጫ ነው። ቱም አንዳንዱ ግራ የሚያጋቡ ችግሮች ሁሉ በሀገር ደረጃ በጠቅላላ ባይሆን በተወሰነ ደረጃም ምርጫ ህዝቡ ድምፅ ሊሰጥ የሚችልበት አካባቢዎች እንኳን የህዝብን ፍላጎትና ምርጫውን ማወቅ በጠቅላላው በሀገሪቱ ችግርም መፍትሄ ፍለጋ እንግዲህ ወሳኙ መሳሪያችን ይዞ የሚወስን ነው። እዚህ ወሰን ማለት ነው፣ እሱ ነው ወሳኙ መሳሪያችን። ከዚያ ውስጥ ያለው ሁሉ ማንም አሸናፊ ወይም አሳቡን የበላይነት ይዞ ትግሮቻችን መልስ እንዲሰጥ ማድረግ እንደማይቻል እርግጠኛ ነን እና እኛም በዚህ በመሳተፍ ተካፈ ማድረግ በሚታረበት አካባቢ ጠንካራ ተወዳዳሪ ሆነን በመገኘት እንደው በአገር ደረጃ አሸንፎ መንግስት ናል የሚባለው በጣም ሩቅ ተግባር ሆኖ ነው የሚታየን። ብዙ የኢትዮጵያ ክፍሎች የሚታወም በመፈለገው ደረጃ መካሄድ እንደማይቻል እያየን ነው። ለማንኛውም እኛ

ግን እንኳን እንደው እያካሄድ ነው የተወሰኑ አካባቢዎች ብንሄድ ለመላው ሀገሪቱ ጥሩ ምሳሌ ሊሆን ይችላል። ጥሩ ተመክሮ አልፎ እኛው ምርጫ ተሳታሚዎች ሁለተኛ አይደሉም ቀሩ እንዲሆኑ በሚውሉት ከምርጫ ቦርድ ጋር ማለቱ ብዙ ብዙ ነቶች እያደረግን ነው የምንውለው እና ምርጫ ቦርድን እንግዲህ አቅም አጠረው ይመስለናል። ብዙዎቹ ነገሮች ፖለቲካል ናቸው። ምርጫ ቦርድና ምርጫ ማለት ያው ሰላማዊ የሆነ ክንዋኔ ነው። አንዳንዱ ውሳኔዎች ከራሳቸውም መራቱም ና አንደትም ውጭ ናቸው። የአንዳንዱም ችግሮች ማለት ነው መፍትሄ ለመስጠት አስቸጋሪ ነው። እንግዲህ ያለነው ፕሮፌሰር በየነ ጴጥሮስ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። ሰነብል፣ እናመሰግናለን። መልካም ጊዜ